ከመቀሌ በደረሰን ዜና በትግራይ ቴሌቪዥን የአማርኛ ክፍል ጋዜጠኛ ዳዊት ከበደ በጥይት መገደሉ ተገለጸ። ጋዜጠኛው ትናንት ማታ ከአንድ ጓደኛው ጋር መኪና ውስጥ እንዳሉ የተገደለው በመንግስት የጸጥታ ኃይል በተተኮሰ ጥይት ነው ሲሉ ጓደኞቹና የስራ ባልደረቦቹ ተናግረዋል። በጉዳዩ ላይ ከትግራይ ክልል ጊዜያዊ አስተዳደር የፖሊስ ኮሚሽን መረጃ ለማግኘት በተደጋጋሚ ያደረገው ሙከራ አለመሳካቱን አክሎ ሙሉጌታ አጽብሃ ከመቀሌ ተከታዩን ዘገባ አስተላልፏል። በትግራይ ቴሌቪዥን ላለፉት ሁለት ዓመታት በጋዜጠኝነት የሰራ አሁንም በስራ ላይ የነበረ ዳዊት ከበደ ትናንት ማታ ሁለት ሰዓት ተኩል አካባቢ በመቀለ ከተማ መገደሉ ተገልጿል። ጓደኞቹና የስራ ባልደረቦቹ ዳዊት ከሌሎች ጓደኞቹ በመኪና ውስጥ እያለ ከመንግስት ጸጥታ ኃይል በተተኮሰት ተገድሏል በማለት ከተዋል። ሌላ ጓደኛው በረከት በረ የተባለ መገደሉ የገለጹ ሲሆን ሌሎች ሁለት ጓደኞቹ በጸጥታ ኃይሎች ታስረው ይገኛሉ በማለትም ተናግረዋል። ዳዊት ባለፈው ቅዳሜ ለአንድ ቀን ታስሮ እንደተፈታም ገልጸውልኛል። ተገደሉበት የተባለ መኪና በመቀለ ከተማ አድ ሀውሲ ተብሎ በሚጠራ መንደር ሄጄ ተመልክቻለሁ። የመኪናው መስታወት በጥይት ተሰብሯል። መኪናዋ ከመንገድ ዳር ዛፍም ተጋጭታለች። ጉዳዩ አስመልክቶ ከክልሉ ጊዜው አስተዳደር ፖሊስ ኮሚሽን ማብራሪያና ማረጋገጫ ለማግኘት ተደጋጋሚ ያደረግነው ጥረት አልተሳካም። ሲሳካ የእነሱንም ምላሽ ይዤ እመለስበታለሁ። ጋዜጠኛ ዳዊት ከበደ የአርባ አምስት ዓመት እድሜ ጎልማሳ የነበረ ሲሆን ባለትዳርና የሁለት ልጆች አባት እንደነበረ ተነግሯል። ዳዊት በ1990ዎቹ የኢትዮጵያ ቴሌቪዥን ጋዜጠኛ የነበረ ሲሆን በሁለት ሺህ ዓመተ ምሕረት ደግሞ በሀይ የተባለ የግል መጽሄት በትግርኛ የሚዘጋጅ በማቋቋም ዋና አዘጋጅ በመሆን ሰርቷል። ባለፉት ሁለት ዓመታት ደግሞ በትግራይ ቴሌቪዥን ህይወት ውስጥ ካለፈበት ጊዜ በአማርኛ ክፍል ሲሰራ ቆይቷል። የቀብር ስነ ስርዓቱን በዛሬው ዕለት በመቀለ ከተማ አቡነ አረጋዊ ቤተክርስቲያን ተፈጽመዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።